ሊቀመንበሩ አቶ ይልቃል ጌትነትና አንድ ሌላ ከፍተኛ አመራር እንዲሰናበቱ የጠየቀው የሰማያዊ ፓርቲ የስነ ስርዓት ኮሚቴ ውሳኔ በፓርቲው የኦዲትና ቁጥጥር ኮሚሽን እየታየ ነው። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ለአሜሪካ ድምፅ እንዳስረዱት አቶ ይልቃል ከፍተኛ ቅሬታ፣ ሌላ አንድ የአመራር አባል ደግሞ አቤቱታ አቅርበዋል። የብሔራዊ የሥነ ምግባር ኮሚቴው ሰብሳቢ ወይዘሮ ሃና ዋለልኝ እንዳሉት በአቶ ይልቃልና በሌሎች አራት የአመራር አባላት ላይ የቀረበው ክስ የታየው በኮሚቴው መመሪያና በፓርቲው መተዳደሪያ መሰረት ነው። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል። ካለፈው ታኅሳስ ጀምሮ በሰማያዊ ፓርቲ ብሔራዊ የሥነ ሥርዓት ኮሚቴ ሲታይ የቆየው ክስ ሊቀመንበሩን ጨምሮ አምስት አመራሮችን ይመለከታል። ሊቀመንበሩ አቶ ይልቃል ጌትነት የቀድሞው የፋይናንስ ኃላፊ አቶ ወሮታ አዋፌ የቀድሞ ምክትል ሊቀመንበር አቶ ስለሺ ፈይሳ የድርጅት ጉዳይ ኃላፊ የነበሩት አቶ ጌታ ንህባልቻ እንደዚሁም የብሔራዊ ምክር ቤት ተጠባባቂ አባል ወይንሸት ሞላ ናቸው ክሱ የቀረበባቸው የቀረበባቸው ክስም የፓርቲውን ገንዘብ ያለአግባብ ከመጠቀም ጋር የተያያዘ እንደሆነ ተገልጿል የዚህን ዝርዝር ከመናገር የተቆጠቡት የብሔራዊ የስነ ምግባር ኮሚቴው ሊቀመንበር ወይዘሮ ሀና ዋለልኝ ክሱ ለወራት ሲታይ መቆየቱን ግን አብራርተዋል። ክሱ የመጣልን ታሳስ 14 ብለሽ 8 ነው። ከዛ ጊዜ ጀምሮ ክሱን የማየት ሂደት አድርገናል። ደንቡን መመሪያውን፣ እንዲሁም ደግሞ የምስክሮችንም ቃል በማዳመጥ በቪዲዮን በመቅረጽ ተከሳሽ ያቀረባቸው ምስክሮች ነበሩ አጋጣሚ እና የቀረቡትን ምስክሮች በመጥራት ከሳሹም እንዲገኝ በማድረግ ከሳሹም እንዲገኝ በማድረግ በወቅቱ የከሳሽ ተወካይ አልተመቻቸውም፣ አልተገኙልንም ነበረ። ግን ተከሳሾች ባሉበት ምስክሮቻቸውን አዳምጠናል። ከተሳስ ውስጥ ነው የሆነው። እስከ ሂደቱን እየነገሩኝ አለ ከተሳስ ጀምሮ የነበረው ከተሳስ ጀምሮ የነበረው ሂደት ነው። ያው ክሱን የማየት መልስ የመቀበል ክሱን ካየን በኋላ መልስ እንዲሰጠን የጥሪ የጥሪ ወረቀት ወይም ደግሞ መልስ መስጫ ወረቀት እናዘጋጃለን። በዛ መሰረት ደግሞ ተከሳሾች መልስ ይሰጣሉ። ኮሚቴው ይህንን ሂደት በማጠናቀቅ በአምስቱም ተከሳሾች ላይ የጥፋተኝነት ብሎም የቅጣት ውሳኔ አስተላልፏል። በዚህም መሰረት ሊቀመንበሩ አቶ ይልቃል ጌትነት እና የቀድሞው የፋይናንስ ኃላፊ አቶ ወሮታ ዋሴ ከፓርቲው እንዲሰናበቱ፣ የተቀሩት ተከሳሾች ደግሞ ከኃላፊነት ዝቅ እንዲደረጉና መብቶቻቸው ለጊዜው እንዲገደቡ ኮሚቴው ወስኗል። ሆኖም ውሳኔው ለፓርቲው ይፋ ከመደረጉ በፊት እነርሱ በማያውቁት ሁኔታ በማህበራዊ ድህረገጾች መገለጹን ወይዘሮ ሀና አስረድተዋል። ይህ የሆነውም የክሱ ውሳኔ ሂደት ባላለቀበት ሁኔታ እንደሆነ አብራርተዋል። የክሱ ውሳኔ ሂደት አላለቀ የኦዲትና ምርመራ ኮሚሽኑ ይዞታል ክስ ውሳኔ ላይ የጥፋት ውሳኔ የስነ የስነስርዓት ኮሚቴው ሲሰጥ ከስነስርዓት ኮሚቴው የበላይ የሆነ ኦዲትና ምርመራ ኮሚሽኑ ነው። በዚህ ላይ ለማለት የምፈልገው ኦዲትና ምርመራ ኮሚሽን የስነስርዓት ኮሚቴውን ያቋቁማል። በኦዲትና ምርመራ ኮሚሽኑ ነው የእኛ የተቋቋም ነው ማለት ነው። የብሔራዊ ስነስርዓት ኮሚቴው እና ከብሔራዊ ስነስርዓት ኮሚቴው በላይ ሆኖ የሚሰራው ኦዲትና ምርመራ ኮሚሽኑ ስለሆነ እኛ የሰጠናቸውን ውሳኔዎች በሙሉ የኦዲትና ምርመራ ኮሚሽኑ የሚመለከትበት አግባብ አለ በመተዳደሪያ ደንባችን አንቀጽ አርባ ዘጠኝ መሰረት ማለት ነው እና ምንድን ነው? የስነስራ ኮሚቴ የወሰናቸው ውሳኔዎች እስከ አስራ አምስት ቀን ምንም አይነት ጽኑ የመሆን እንትን የላቸውም ወይም ደግሞ ተግባራዊ አይሆኑም። ተግባራዊ ስለማይሆኑ ከአስራ አምስት ቀን በኋላ ተግባራዊ የሚሆኑበት ሁኔታ ወይም ደግሞ ተግባራዊ የማይሆኑበት ሙሉ ለሙሉም ተቀባይነት የማይኖራቸው ሁኔታ አለ። በጠቀስኩት አንቀጽ አርባ ዘጠኝ ስምንት መሰረት ኦዲትና ምርመራ ኮሚሽን ጉዳዩን መርምሮ ይግባኝ የሚል ተከሳሽ ካለ ወይም ደግሞ ቅሬታ የሚያቀርብ ተከሳሽ ካለ ጉዳዩን የመመርመር ከዛም የተወሰነውን ውሳኔ የማሻሻል ወይም ባለበት የማጽናት የማጽደቅ ወይም ደግሞ የመሻር ሙሉ ስልጣን አለው ይላል። በወይዘሮ ሀና ማብራሪያ የተጠቀሰው የሰማያዊ ፓርቲ የኦዲትና ምርመራ ኮሚሽን ውሳኔው ቢደርሰውም ገና የመጨረሻ እልባት አልሰጠም። የኮሚሽኑ ሊቀመንበር አቶ አበራ ገብሩ ለአሜሪካ ድምፅ እንዳሉት የስነ ስርዓት ኮሚቴው ውሳኔ ለጊዜው ታግዷል። ለዚህ ምክንያቱ ደግሞ አንድ ተከሳሽ ቅሬታ፣ ሌላው ደግሞ አቤቱታ በማቅረባቸው እንደዚሁም ቀድሞ በመገናኛ ብዙሀን በመገለጹ እንደሆነ ጠቁመዋል። የፓርቲው ሊቀመንበር አቶ ይልቃል ጌትነት ያቀረቡት አቤቱታ በተለይ ጠንከር ያለ እንደሆነ አቶ አበራ ገልጸዋል። ከሊቀመሩ የቀረበው ቅሬታ ትንሽ ከይግባኝ በላይ ነው ማለት ይቻላል። የስነ ስርዓት ኮሚቴው ደንብ እየተከተለ እየሰራ ስላልሆነ እንዲሁም መፍረስ እንዳለበትም የሚጠይቅ ነው እና ኦዲትና ምርመራ ኮሚሽኑም ኃላፊነቱን እነሱን በሚመለከት እነሱ የሚሰሩትን ስራ የሚመለከት ኃላፊነቱ አልተወጣም የሚል ይዘት ያለው አይነት ቅሬታ ነው ያቀረበው። ይግባኝ የጠየቀው አባል ግን ከዙ እንደገና ይታይልኝ በሚል ያቀረበ ነው። እናም ቅሬታ የተነሳባቸው ነጥቦችና አካሄዶች በተሰጠው ውሳኔ ላይ ተጽዕኖ አድርገው እንደሆነ እየመረመርን ነው ብለዋል አቶ አበራ። እነዚህ ተፈጠሩ የተባሉት ቅሬታ አሉ የተባሉት ቅሬታዎችና ግድፈቶች በውሳኔው ላይ ምን አይነት ተጽዕኖ ሊፈጥሩ ይችላሉ፣ ተጽዕኖ ይፈጥራሉ፣ ውሳኔ ሊያስለውጡ የሚችል ተጽዕኖ መፍጠር የሚችሉ ናቸው የሚለውን ጉዳይ እየመረመረው ነው እያየ ነው። ስለሆነ ያን አይተን የመጨረሻ ውሳኔ ስትሰጥ ያን የዝርዝር ሁኔታዎችንም ልንገልጽ እንችላለን። እንግዲህ የእርስዎ የሚበሩት የኦዲትና ምርመራ ኮሚሽን የተወሰነውን ውሳኔ የማሻሻል ባለበት የማጽደቅ ወይም የመሻር ሙሉ መብት አለው። ከነዚህ ውስጥ ወደየትኛው እያደላን ነው ይላሉ። ምናልባት አንዳንድ ምልክቶች ካሉ። አቶ እስክንድር፣ ይሄ በጣም አስቸጋሪ ጥያቄ ነው። ምክንያቱም ይሄንን በደንብ ጉዳዩን ማየት አለብን እና እዚህ ላይ ይሄን በሚመለከት እንዲህ ነው ልልህ አልችልም እና ጉዳዩን ካየን በኋላ ዝርዝር መግለጫ ያኔ መስጠት ይቻላል። እስቲ አሁን ቀነ ገደብ ወይ ደግሞ የጊዜ ሰሌዳ ያስቀምጡልኝ። መቼ ነው እናንተ አሁን እነዚህ የቀረበውን አቤቱታ እንደዚሁም የቀረበውን ቅሬታ አይታችሁ በዚህ ጉዳይ ላይ ውሳኔ የምትሰጡት ወይም የመጨረሻውን ውሳኔ የምታሳውቁት መቼ ነው? በዚህ ቀን ማለት ያስቸግረኛል። ምክንያቱም ይህ ጉዳይ ምን ያህል ውስብስብና አስቸጋሪ እንደሆነ ወደ ስራችን ስንገባ አይተነዋል። በዚህ ምክንያት በዚህ ቀን ማለት ባልችልም፣ በአጭር ጊዜ ውስጥ ግን ውሳኔ እንደምሰጥ በእርግጠኝነት ንገልጽ እወዳለሁ። አጭር ሲሉ ሳምንታት፣ ወራት፣ ቀናት? በሳምንታት ውስጥ ሊሆን ይችላል። በሳምንታት ውስጥ እንደዚህ ሊሆን ይችላል ሁለት ሳምንት ከሆነ ባልበለጠ ጊዜ ውስጥ ግን ውሳኔዎችን እንገልጻለን ብለን እንገምታለን። እስከዛም የሚደርስ አይመስለኝ ውሳኔው ከተላለፈባቸው ተከሳሾች አንዱ የሆኑትን የሰማያዊ ፓርቲ ሊቀመንበር የአቶ ይልቃል ጌትነትን አስተያየት ለጊዜው ማካተት አልተቻለም። በስልክ ለማግኘት ያደረኩት ጥረት አልተሳካም፣ ቢሮአቸውም አልነበሩም። የቀለም ቀንድ በተባለው ጋዜጣ ላይ የተጠቀሱት የሰማያዊ ፓርቲ ብሔራዊ የሥነ ምግባር ኮሚቴ ምክትል ሰብሳቢ ሻምበል ካሳሁን ተገኘ ግን የተሰጠውን ውሳኔ አምረው ተችተዋል። ውሳኔው ሲተላለፍ በአጣዳፊ የቤተሰብ ጉዳይ ከአዲስ አበባ ውጭ እንደነበሩ የገለጹት ምክትል ሊቀመንበሩ በተለይ የስነ ስርዓት ኮሚቴው ሁለት አባላት ከየት እንደመጡ አላውቅም ብለዋል። የስነ ስርዓት ኮሚቴውን ያቋቋመው የኦዲትና ምርመራ ኮሚሽን ሰብሳቢ አቶ አበራ ገብሩ ግን በእነዚህ ሁለት አባላት ላይ የተሰጠው አስተያየት መሠረተ ቢስ መሆኑን ነው የሚናገሩት። እዚህ ሁለት ሰዎች የፓርቲው አባላት የነበሩ በነገራችን ላይ የፓርቲው ምክትል ሊቀመንበር በአንድ ጋዜጣ ላይ አላቃቸውም እንዳሉ የተገለጸበት ሁኔታ አለ። ግን የፓርቲው ምክትል ሊቀመንበር የፓርቲው የውጭ ጉዳይ ኃላፊ እና ሌሎች የፓርቲው አባላት እነዚህ ሁለት ሰዎች ጨምረው ከአንድነት የመጡት የሚወጡት እዛ አንድነት ይተዋወቃሉ እዚህ ከመጡ በኋላ የጠቅላላ ጉባኤ ላይ አባል የነበሩ ናቸው። በሁለት ሺ ሰባት የምርጫ ዘመቻ ላይ ንቁ ተሳታፊ የነበሩ ናቸው። እንዲያውም በአቶ የጠነቃቸው ከበደ በሚወዳደርበትና ዶክተር ዘራለም በሚወዳደርበት ላይ ታዛቢ የነበሩ ናቸው። በግል ንብረታቸው ሁሉ የምርጫ ዘመቻው ላይ አስተዋጽኦ ሲያደርጉ የነበሩ ናቸው ግታቸው ሞቱ ያሉ ወራዊ ዋጫቸውን የሚከፍሉና ፎርም ናቸው። የክሱ ሂደት ከማለቁ በፊት የአደባባይ ሚስጥር የሆነው መገናኛ ብዙሃንም የተቀባበሉት መረጃው ሊጠበቅ ባለመቻሉ እንደሆነ አቶ አበራ ገልጸዋል። ይህ አሳሳቢ ጉዳይ ደግሞ እርሳቸው በሚመሩት ኮሚሽን እንደሚመረመር አመልክተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ